የወጣቶች ዓለም። አዲስ አበባ እንደ መናገሻ ከተማነቷ ያልዘመነች፣ ግን ደግሞ ከዓመት ዓመት እንዳሻት የምትሰፋ ከተማ መናገሻ ከተማ ሆና ከመቶ ዓመታት በላይ ብትዘልቅም የአፍሪቃ ህብረትና የአፍሪካ ኢኮኖሚክ ኮሚሽንን የመሳሰሉ ዓለም አቀፍና አህጉራዊ ተቋማት መቀመጫ ብትሆንም ዛሬም ዘመናዊና ዘላቂ አድራሻ ጠቋሚ የላትም። አዲስ አበባ ላይ አንድን ቦታ በቀላሉ ያለምንም መጉላላት ማግኘት እንዲህ ቀላል አይደለም። ከከተማዋ አስተዳደር ስያሜ የተሰጣቸው አውራ ጎዳናዎቿ በነዋሪዎቿ ዘንድ የሚታወቁት ስያሜም ወጥ አይደለም። ለአስቸኳይ የእሳት አደጋና የአምቡላንስ አገልግሎት አድራሻን በመጠቆም በፍጥነት ማግኘት የሚያስችሉ በኢንተርኔት የሚታገዙ የቅንጡ ስልኮች ማስተናበሪያዎች ወይም አፕሊኬሽን አዲስ አበባ ላይ አይሰሩም። እኒህን መሰል ግልጋሎቶች ዛሬም ድረስ በተለምዶ ተቀባይነት ያገኙ መጠሪያዎችን ይጠቀማሉ። አድራሻ ፍለጋና ጥየቃ የአዲስ አበባ መገለጫዎች ናቸው። የመቀሌ ዩኒቨርሲቲው ተመራቂ ወጣት እቅድ ይህን ችግር ለመፍታት ያለመ ነው። ቴዎድሮስ ወንድሙኔ፣ ሶፍትዌር ኢንጂነር፣ ኮምፒውተር ሳይንስ ነው የተማልኩት መቀሌ ዩኒቨርሲቲ እና አሁን አምስት አመት ሆነኛል ግራጅዌት ካረኩ የተለያዩ ድርጅቶች ውስጥ ሰራ ቆይቼ የራሴን ቢዝነስ ለማቋቋም ፈልጌ ካርታን ጀመርኩ። ኢትዮጵያ ከ1946 ዓ ም ጀምሮ የካርታ ስራን የሚከውን ተቋም አላት። ለአመታት ለካርታ ስራ የሚያስፈልጉ መረጃዎች ቢሰበሰቡም በዘመናዊ መንገድ ተሰንደው ለአጠቃቀም ምቹ በሆኑ የኢንተርኔት ግልጋሎቶች አልቀረቡም። የጉግል አቅጣጫ ጠቋሚ ግልጋሎት ከአዲስ አበባ መንገዶች የመኖሪያ መንደሮችና አድራሻዎች መጠቆም የሚችለው እጅግ ጥቂቱን ብቻ ነው። ቴዎድሮስ ወንድሙ ካርታ በተሰኘው እቅዱ እንደ ጉግል የአድራሻ መፈለጊያና የአቅጣጫ መጠቆሚያ የአውራ ጎዳና አድራሻዎችን ከመጠቀም ይልቅ የክፍለ ከተማ ወረዳና የቤት ቁጥርን መርጧል። ካርታ በቀላሉ አዲስ አበባ ውስጥ የትኛውንም ቦታ ማግኘት እንድትችል የሚረዳ ሶፍትዌር ነው። ምንድን ነው የሚያደርገው? እኛ የምናውቀውን የክፍለ ከተማ የወረዳና የቤት ቁጥር ተጠቅሞ የትኛውንም ቤት አዲስ አበባ ውስጥ እንደማግኘት ይረዳል ማለት ነው። የዚህ ጥቅሞች በጣም ብዙ ናቸው። እሳት አደጋ ቢነሳ እሳት አደጋ ደውለ ክፍለ ከተማን ወረዳና የቤት ቁጥሩን ብቻ ተናግረ ቤት ድረስ ሊመጣ ይችላል። ይሄ ተሴም ፎር አምቡላንስ ሊሆን ይችላል። ፖሊስ ልጠራም ሲሆን ይችላል እና የተለያዩ አይነት ጥቅሞች ሊኖሩት ይችላሉ። ምግብ ዲሊቨሪ ሰርቪሶች ሊሆን ይችላሉ። ሎጂስቲክስ ላይ የተሰማሩ ድርጅቶች ሊሆን ይችላሉ። ይህንን ተጠቅመው አዲስ አበባ ውስጥ በቀላሉ አንድን ቦታ ማግኘት ይችላሉ ማለት ነው። ሮከር ፌለር ፋውንዴሽን ፋንዲንግ አግኝተን ኢትዮጵያ ውስጥ አንዷ አንድ ክፍለ ከተማ ውስጥ ቂርቆስ ክፍለ ከተማ ውስጥ አንዷ ወረዳ ውስጥ ፊዚቢሊቲ ስተዲ ወይም የሙከራ እንድናደርግ ተፈቅዶልናል ከተለያዩ የመንግስት ድርጅቶችና የግል ድርጅቶችም ጋር ፓርትነር አድርገን ነው እየሰራን ያለ ነው። በነገራችን ላይ የቴዎድሮስ ወንድሙና ባልደረቦቹ ካርታ እቅድ የዩናይትድ ስቴትስ መንግስት በሳይንስና ቴክኖሎጂ የስራ ፈጠራ ባለሙያዎች ባዘጋጀው ዓለም አቀፍ ውድድር ላይ ተካፋይ መሆን ችሏል። ውድድሩ በድረገጽ በሚሰጥ ድምፅ መሰረት የሚካሄድ ሲሆን ለውድድር ከቀረቡ 1075 ጀማሪ ዓለም አቀፍ ኩባንያዎች መካከል ምርጥ 100 ውስጥ መግባት ችሏል። ውድድሩ አሸናፊ የሚሆኑ አዳዲስና ወጣት ስራ ፈጣሪዎችን ለመገናኛ ብዙኃንና እቅዶቹን በገንዘብ ሊደግፉ ከሚችሉ ባለመዋዕለ ነዋዮች ጋር የማስተዋወቅ ዓላማ አለው። አሁን ወረቀት ላይ ያለው የሚባለው የስትሪት ኔሞች ነው፣ የመንገድ ስሞች እየተሰጠ ነው። አዳዲስ ስሞች እና ብዙ ሰው እነዚህ ስሞች አያውቃቸውም፣ ገና አልለምዳቸውም። ግን ከድሮ ጀምሮ የነበረው የወረዳ የክፍለ ከተማና የቤት ቁጥር ከድሮ ጀምሮ የነበረ ስለሆነ ሁሉም ሰው የሚያውቃቸው ነገሮች ስለሆኑ በቀላሉ ለመናገርም የራሱን ቤት ተናገር ብትለው ማንም የአዲስ አበባ ያለ ሰው መታወቂያው ላይ ያለው ቁጥር ራሱ በቀላሉ ማግኘት ይቻላል። ግን የዛ ቤት ያለበት መንገድ ስሙ ምንድን ነው ብትለው ላያውቀው ይችላል። ይሄ ሲስተም ገና ያለመድ ነው ስለሆነ በአሜሪካዎቹ እና በአውሮፓ ውስጥ የሚታወቅ ሲስተም ነው እንጂ ለእኛም የሚሆን አይደለም እና ያለመድ ነው ስለሆነ፣ ለማወቅ ጊዜ ይወስዳል፣ ለመማርም ጊዜ ይወስዳል። እሱኛው እኛ ግን እየተጠቀምን ያለ ነው። ኦልሬዲ ህዝቡ የሚያውቀውም እነዚህን ሶስት ክፍለ ከተማ፣ ወረዳ እና የቤት ቁጥር ተጠቅመን ነው አንድን ቦታ በቀላሉ ለማግኘት የምንጠቀመው ማለት ነው። ይሄ ደግሞ የሰፈር ስሞች አንጠቀምም፣ የመንገድ ስሞች አንጠቀምም። ስለዚህ ማንም ሰው ሊያምታታ የሚችል አይደለም። ያሉት ክፍለ ከተማዎች አስር ናቸው። ወረዳዎች መቶ አስር ወረዳዎች አሉ ግን በቁጥር ስለሚጠሩ የሚያምታቱ አይደሉ። መረጃዎቹን ከተለያዩ የመንግስት ቢሮዎች ማግኘት የሚኖርብህ ይመስለኛል። ከመንግስት በኩል ሲያገኘው ምላሽ ምን ይመስላል? ሙከራውን ለማድረግ ከነሱ ፍቃድ አግኝተን ነው። ከዚህ በፊት ተሰርቶ ማያቅነት ስለሆነ ስምምነቱ ነው የሞከር ነው ለጊዜው ሲስተሙ ይሰራል አይሰራም የሚለውን ለማወቅ ነበረ እና እሱንም ፕሩቭ አድርገን የሚሰራ ፕሮደክት ኢንተርኔት ላይ ካርታ ዶት አይል ብላችሁ ብትገቡ ማንም ሰው ማግኘት ይችላል አፕሊኬሽኑን ተጠቅሞ ይሰራል ላይስራ የሚለውን ለማወቅ ይችላል ማለት ነው። አሁን ለጊዜው ከመንግስት ጋር አግሪመንቱን ፈጥረን ለመስራት እየሞከርን ያለ ነው። እንግዲህ እስካሁን ፓርትነር ያደረጉት ሁለት የግል ድርጅቶች አሉ። ጠብታ አምቡላንስ እና ዲሊቨር አዲስ የሚባል የምግብ ዲሊቨሪ ሰርቪስ ናቸው። እነሱ ሲስተማችንን እየሞከሩ እያዩት እየተጠቀሙት ነው። አስታሁን ኢንፎርሜሽን ለመሰብሰብ የራሳችን ጂ አይ ኤስ ቲም ፈጥረ ዳታውን ኮሌክት ሲያደርጉ ነበር እና አስታሁን ሁለት ሺህ ቤቶችን በቂርቆስ ክፍለ ከተማ ወረዳ ስምንት ውስጥ ለማግኘት ችለናል። እሱንም ኢንፎርሜሽን ለቴስት ለማድረግ እንደዚህ ቪዥዋሊ በስዕል መልክ ቦታዎችን የማየት የቴጥቃ እንዳሉ የሚያሳዩ አይነት ሲስተሞች አርተናል እና አስታሁን ጥሩ ነው። ስራው ቻለንጂንግ ነው እና አዲስ አበባን በሙሉ እንዲሁም ለመስራት በጣም ከባድ ነው የሚሆነው ግን ደስ የሚለው ስራው አንዴ ከተሰራ ተደግሞ የሚሰራ ነገር አይደለም እየሰራን ያለ ምን ያህል ጥቅም እንደሚያመጣ ለከተማችንም ለሀገራችንም ምን ያህል ጥቅም እንደሚያመጣ ስለምናውቀው እሱ ነው የሚገፋፋን ቢከብድም ስራው ቀን ለሊት እሰራ የሚያደርገኝ እሱ ነው አዲስ አበባን መስራት ምን ያክል ገንዘብና ጊዜ ይጠይቃል እንግዲህ እስካሁን በፊዚቢሊቲ ስተዲ እንዳገኘ ነው ወደ ሁለት መቶ ሺህ ዶላር ወደ አራት ሚሊዮን ብር ያስፈልገዋል አዲስ አበባን በአጠቃላይ እንደዚህ እኛ ሲስተም ውስጥ ለመክተት ማለት ነው። የሚወስደውም ጊዜ ከስድስት እስከ ስምንት ወር ድረስ ነው። ይህም የሚሆነው ያው የመንግስት ትብብር አግኝተን እና ለስራው በቂ የሆኑ ሰዎችን መቅጠር ከቻልን ነው። ያ በአንድ አመት ውስጥ ይህንን ፕሮደክት ሙሉ በሙሉ ለመልቀቅ ነው ዓላማችን። ግን ያው እንደምታውቀው ሁልጊዜ እንደ ቅዳ አይሆንም። አንዳንዴ ረጅም ጊዜ ውስጥ አለ። ግን አንድ አመት ድረስ ውስጥ ለመጨረስ ነው ዓላማችን። ገንዘቡ እስካሁን እንግዲህ ፋንዲንግ አግኝተናል። ግራንቱን የሚያገኝ ነው። ይህንን ፊዚቢሊቲ ስተዲ ወይም የሙከራውን ለማሳየት ነበረ። እሱም በበቂ አጠናቀናል። አሁን ደግሞ የሚቀጥለውን ድሮ ፋንዲንግ ጋጠርም ለማድረግ እየሞከርን ነው። ይገኛል ብዬ ተስፋ አድርጋለሁ። በአውራ ጎዳና አድራሻዎች መሰረት ግልጋሎት የሚሰጠው ግዙፉ ጉግል ማፕ አድራሻና አቅጣጫ መጠቆም የሚስተካከለው የለም። ግልጋሎቱ ላርስ እና የንስ በሚባሉ ሁለት የዴንማርክ ወንድማማቾች የተጀመረ እቅድ የነበረ ቢሆንም በጎርጎሮ ሳቢው 204 ዓ ም ጉግል ኩባንያ ገዝቶት አቀራረቡና ስፋቱ እንዲሁም የመገልገያ መንገዶቹ ተስፋፍተዋል። ጉግል ማፕ በድረገጽና ቅንጡ የእጅ ስልኮችን ጨምሮ በተሽከርካሪ ላይ በሚገጠሙ አጋዥ አቅጣጫ ጠቋሚዎች አገልግሎት ያቀርባል። ተጠቃሚዎች ያሉበትን አድራሻ በዚሁ ግልጋሎት መሰረት ለሚፈልጉት ሰው ማጋራትም ይችላሉ። የአምቡላንስ፣ እሳት አደጋና የቤት ለቤት አገልግሎት አቅራቢዎች በጉግል ማፕ ቀላል ሆነዋል። ይህ ግን ኢትዮጵያን አይጨምርም። የኢትዮጵያን ከተሞች፣ የቱሪስት መዳረሻዎች፣ የተቋማት አድራሻዎች በጉግል ማፕ ላይ ማግኘት ቢቻልም መረጃው ጥልቀት የለውም። በድምፅና ምስል የተደገፈ የአቅጣጫ ጥቆማውም ውስን ነው። ለመሆኑ የቴዎድሮስ ካርታ ከጉግል በምን ይለያል? እኛም አክቹዋሊ የጉግልን ሲስተም ከጀርባ እንጠቀማለን። ጉግል ለየት የሚያደርገው ምንድን ነው? ለ የሲስተሙ የተሠራው ዩሮፕና ለአሜሪካ ነው የተሰራው። የሚጠቀማቸው መንገዶች የስትሪት ኔምስ ነው እንጂ የሚጠቀመው ወረዳ ክፍለ ከተማና የቤት ቁጥር የሚለውን ኮንሰፕት ሲስተማቸው ውስጥ አላስገቡትም። እኛ የምናደርገው እነዚህን ነገሮች ጉግል ማፕስ ላይ ከላይ ጨምረን በቀላሉ ማንም ሰው አይቶ ቦታ ማግኘት እንዲችል ማድረግ ማለት ነው። አሁን አንድ ሰው የአንድ ሰውን ቤት አዲስ አበባ ውስጥ ጉግል ማፕስ ላይ ሰርች አድርገ ማግኘት አትችልም። ለምን የዛ ቤት ኢንፎርሜሽን ወይ፣ አሁን ቁጠባ ውስጥ የሆነ ቤት ከሆነ ያ ቤት መንገድ ላይኖሩ ይችላል። ፊት ለፊቱ ያለው መንገድ ስም ላይኖሩ ይችላል። ስለዚህ ጉግል ማፕስ ላይ ፈልገ ለማግኘት በጣም ከባድ ነው። የእኛ ሲስተም ያለውን የእኛን የኢትዮጵያን ወረዳ፣ የክፍል ከተማና የቤት ቁጥር ተጠቅሞ ጉግል ማፕስ ላይ እነሱን ቫሊዎች ሰርች አድርገ ማግኘት እንድችል ነው። ስለዚህ ከእኛ ራሱ አልፎ ለጉግል ማፕስ የሚገባ አይነት ዴታ ነው እየሰበሰብን ያለ ነው ማለት ነው። ኤፒአይ የሚባል ተርም አለ ይሄ በቀላሉ እና ሰኪር በሆነ መንገድ ዴታ ሼር የምታደርግበት ነው። አሁን ጉግል እኛ የሰበሰብነው ነውን ዴታ ተጠቅሞ ራሳቸው ሲስተም ውስጥ ከተው መስራት ይችላሉ። ጉግል ብቻ ሳይሆን አፕል ማፕስም ሊሆን ይችላል። ሌላም የማፒንግ ፕላትፎርሞች ይህንን ዴታ አክሰስ እያደረጉ መጠቀም ይችላሉ ወደፊት አኳያ ለማድረግ እድል ሊኖሮ ይችላል። እሱን ልነግር አልችልም፣ ግን ከዚህ በፊት አዎ፣ ጉግል ማፕስም፣ ሌላም ድርጅቶች እንደዚህ ማፕ የሚለ ስፔሲፊክ የተሰሩ ዴታዎችን አኳሪ ያደርጋል እስፔሽሊ አንድ ሀገር ውስጥ መግባት ሲፈልጉ ማለት ነው። ቴዎድሮስ የካርታ አድራሻ እና አቅጣጫ መጠቆሚያ በተለያዩ ቋንቋዎች አገልግሎት እንዲያቀርብ ለማድረግ ማቀዳቸውን ተናግሯል። አገልግሎቱን ወጥ የአድራሻ አገልግሎት መስጫ ለሌላቸው ሀገሮች የማስፋት ሀሳብም አላቸው። በሙከራ ላይ የሚገኘውን የካርታ ማስተናበሪያ ወይም አፕሊኬሽን ማንኛውም ሰው በእጅ ስልክ መሞከርም ይችላል። ሳምንታዊው የወጣቶች መሰናዶ ተጠናቀቀ። ሸቴ በቀለ ነኝ። ጤና ይስጥልኝ።